ፕሬዚደንት ጆ ባይደን በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የአፍሪካ አገሩን በተመለከተ ጠንከር ያሉ ጉዳዮችን አንስተዋል። የአፓርታይድ ስርዓት አስከፊነትን ለዓለም መሪዎች አስታውሰዋል። በሱዳን የሚካሄደው ጦርነት እንዲቆም እንዲሁም በኮንጎ ዲሞክራቲክ ሪፐብሊክ የሚታየው የኤምፓክስ ወረርሽኝ በአፋጣኝ መከላከል እንደሚያስፈልግ ተናግረዋል። ቀጣዩና ተመድንና አፍሪካን በተመለከተ የተናገሩት ግን ክብደት የተሰጠው ነው። ተመድ አዳዲስ አስተሳሰቦችና ድምፆችን ማካተቱ አስፈላጊ ነው። ለዛም ነው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት ቁጥር መጨመሩና ታድሶ ማድረጉን የምንደግፈው። የአፍሪካ ሀገራት በተመድ የጸጥታው ምክር ቤት መቀመጫ እንዲኖራቸው ለአመታት ሲጠይቁ ሰንብተዋል። ተቺዎች እንደሚሉት ግን በጸጥታው ምክር ቤት አባልነት ውስጥ ትልቁ ጉዳይ የሆነውን ድምፅን በድምፅ የመሻር መብት አፍሪካ እንድታገኝ ዋሽንግተን አትሻም። በስልታዊና ዓለም አቀፍ ጥናት ማዕከል የአፍሪካ ጉዳዮች ፕሮግራም ባልደረባ የሆኑት ካሜሮን ሄድሰን የአፍሪካ ሀገራት በባይደን አቋም ግራ ተጋብተዋል ይላሉ። ይህ እንደሚመስለኝ ያላለቀ ፕሮጀክታቸው ነው። ምናልባትም ከእውነታው ይልቅ ወሬው የበዛ ይመስለኛል። አፍሪካውያን በጸጥታው ምክር ቤት መቀመጫ ሲያገኙ ወይም የሚያገኙ ከሆነ ድምፅን በድምፅ የመሻል ስልጣን ሊኖራቸው አይገባም ማለታቸው አፍሪካውያኑን ግራ ጋብቷቸዋል። የአሜሪካ ኤንተርፕራይዝ ኢንስቲትዩት የተሰኘው የምርምር ተቋም ባልደረባ የሆኑት ጃን ፎርቴር በበኩላቸው ደግሞ ባይደን የሱዳን ጦርነት እንዲያከተም ጥሪ ማድረጋቸውን መልካም መሆኑን አንስተው ንግግራቸው ተግባራዊ ምላሽ እንዲኖር ያስችል እንደው ጥርጣሬ አላቸው። ይህ ከባድ ከሆኑ ግጭቶች አንዱ ነው፣ ነገር ግን የዓለምን ትኩረት አላገኘም። እንደሚመስለኝ ከሆነ ያንን ያነሱት ዓለም ትኩረት እንዲያደርግበት ብለው ነው። ነገር ግን ይህ ጦርነት እንዴት መቆም እንዳለበት አይታወቅም። ባይደን ወደ አንጎላ እንደሚያቀኑ መናገራቸው አህጉሪቱን እንደሚጎበኙ የገቡትን ቃል መጠበቃቸውን ያሳይላቸዋል። ነገር ግን ዘግቶ የመጣው ጉብኝት ምን ተጨባጭ ውጤት እንደሚኖረው ካሜሮን ሄድሰን ጥርጣሬ አላቸው በአስተዳደራቸው ዘመን መጨረሻ ላይ መነሳቱና አፍሪካን በተመለከተ ብዙም ያደረጉት ነገር ሳይኖር ለሙገሳ መነሳታቸው ጉብኝቱ ከልብ እንዳልሆነ የሚያመላክት ይመስለኛል። ባይደን የሥልጣን ዘመናቸው ሊያከትም አራት ወራት ይቀረዋል። በቀራቸው ጊዜ የሚናገሩት ነገር ከመልካም ቃላት በላይ መሆኑን በዓለም ፈጣን እድገት እያስመዘገበ ያለውን አህጉር ለማሳመን ይጠቀሙበት ይሆን? አኒታ ፓውል ላከችው ዘገባ። እንግዲ ወልዴነኝ ዋሽንግተን ዲሲ።